ኢትዮጵያ ላለው ድርቅ መርጃ ይሆን ዘንድ ዓለም አቀፍ ትብብር ለኢትዮጵያ መብት የተባለው ቡድን በትላንትና ዕለት አንድ የገንዘብ አስተዋጽኦ መርሃ ግብር አካሂዷል። በሜሪላንዷ የሲልቨር ስፕሪንግ ከተማ በሚገኘው በሸራተን ሆቴል የነበረውን ፕሮግራም ከዓለም አቀፍ ትብብር ለኢትዮጵያ መብት የዋሽንግተን ዲሲ ጋር በመሆን ያዘጋጁት የዋሽንግተን ዲሲው የግብረ ኃይልና እንዲሁም በዓለም አቀፍ ደረጃ በኢንተርኔት አማካኝነት የተባበረውን የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ እሳት ጋር በመሆን ነው። በዚህ መርሃ ግብር ምንም እንኳን የተጠበቀውን ያህል ሕዝብ ባይገኝም የነበረው ተሳታፊ ግን በከፍተኛ ንቃትና ተሳትፎ የመርዳት ፍላጎቱን እንዳሳየ በስፍራው የተገኘው ባልደረባችን አዲስ አበባ ገልጦልናል። ከልዩ ልዩ የሲቪክና የሃይማኖት ተቋማት ከተውጣጡ የዋሽንግተን ዲሲና አካባቢው ህብረተሰብ በተሳተፉበት የገንዘብ አስተዋጽኦ ቀላል ነው የማይባል እርዳታ መገኘቱን ከዝግጅቱ አስተባባሪዎች ተረድቻለሁ። የሲቪክና የሃይማኖት ተቋማት ተወካዮችን ጨምሮ ከወጣት እስከ አዛውንት ኢትዮጵያውያን ተገኝተው እርዳታቸውን ለግሰዋል። ቃል ከተገባው ሌላ በአዳራሹ ወደ 30ሺ ዶላር፣ ኢሳት በዓለም አቀፍ ደረጃ በድረገጽ ባካሄደው የማሰባሰብ ዘመቻ በትናንት ሁለት ማለት ነው ወደ 22ሺ ዶላር እንደተሰባሰበ ተገልጧል። በኢትዮጵያ ላለው ድርቅና ረሃብ ግሎባል አላያንስ ከዲሲው ግብረ ኃይል ጋር በመተባበር ያካሄደው የትናንቱ የእርዳታ አሰባሰብ መርሃ ግብር በመላው ዓለም ነበር የተካሄደው ማለት ነው።

ቀዳሚው ተናጋሪ ሊቀ ጳጳስ አባ ፊልጶስ ነበሩና የተጋበዝኩት ለጸሎት ቢሆንም መድረኩን አንዴ ከያዝኩ ከልካይ የለኝም፣ በጉዳዩ ዙሪያ መናገሪያ አይቀርም ብለው ሲጀምሩ በጥበቃ ተሰላችቶ የነበረውን ሕዝብ ፈገግ ዘና አድርገውታል። በሰባ ሰባቱም ድርቅ ነበርኩና የእኔ ዕድሜ ፈተና የበዛበት ነው ብለው የሕዝቡ በትናንት ሁለት በበቂ ሁኔታ አለመሰባሰቡ እንዳሳዘናቸውም ተናግረዋል። ቀጥለውም

ተወካይ ሆና የተናገረችው ዙቤዳ ኑሪ ይህ ስብስብ ሊኖረው የሚችለውን አንደምታ እንዲህ አስቀምጣለች። ተሰባስበን ወገን ለወገን በሚመራ ግብር የአቅማችን የመሞከራችን በጊዜያዊ የህሊና እረት ይረዳን ይሆናል እንጂ ጥቂት ነፍስ እንድናድን ያደርገን ይችላል እንጂ የኢትዮጵያችን ስር የሰደደ የሥርዓትና የደህንነት ቀንበር አንኮታቶ ለህዝብ የሚበች በህዝብ የተመረጠ ለህዝብ ሕይወት እንጂ ለራሱ የማይሰበሰብ ስርዓት ለመመስረትና ለዘላዓለም የወርደት አባ ላለማቅለጥ አንድ ላይ ያቆመናል የሚል ጽኑ ይነታለን። በዚህም ዛሬ ወገንን ለመታደግ እስላምና ክርስቲያን ለቅዱስ ወገናዊ እርዳታ ባንድ ተሰልፈናል። የብሔርና የፖለቲካ ልዩነት ወግድ ብለናል። ረሃቡንም መንስኤውንም ለመንቀል ባንድ መቆማችንን ስንገልጽ

የአዲስ አበባው ካዛንችስ አብሮ አደግ ጓደኛሞች ታዲያ ለራሳችን መረዳጃ ብሎም ለመዝናኛችን ካሰባሰብ ነው የማህበራችን ገንዘብ ውስጥ ለተራቡ ወገኖቻችን ይችን መስጠት እንወዳለን ብለው መድረክ ላይ ቀርበዋል። የግሎባል አላያንሱ ሊቀመንበር አርቲስት ታማኝ በየነ ነው ያስተዋወቃቸው። ጓደኞች ናቸው እና ወዳጆቻቸውን በእነሱ ዙሪያ ደግሞ ያሉትን አሰባስበው አምስት ሺህ ዶላር በጣም እናመሰግናለሁ። በነገራችን ላይ የካዛን ቺሶቹን ሳሙኤል ባልቻንና ሰሎሞን ጣመኛ አየልን በግል አዋይቻቸዋለሁ። ወደፊት በኢትዮጵያን በአሜሪካ ዝግጅቴ ማኅበራቸውን ሳስተዋውቅ አቀረባቸዋለሁ። ታዲያ በእንዲህ ዓይነቱ የወገን እርዳታ ላይ ውድድር፣ መንፈሳዊ ቅናት፣ ፉክክር ሲኖርና ከማናንሽ ሲታከልበት ደስ ይላል። የፈርስ ሂጅራው የመስጅዱ ኢማም ሐሊድ መሐመድ ኦማር ድርጅታቸው አምስት ሺህ ዶላር መለገሱን ገልጠውልኛል። ይህንን ገንዘብ አሉ ይህንን የለገስነውን ደግሞ በደግ ሚዛናችን ላይ ቅያማ ቀን ወይም ትሳኤ ቀን እንዲያደርግልን እንደዚሁም የተራቡትን ወንድሞቻችን ከዚህ ከረሀብ እንዲያወጣልን ለያችን ሀገር በዝናብ በረከቱ እንዲደርሳት አላህን ስብሐነ ወተዓላ እንማጸናለን። ጎላ ጎላ ያሉትን አስተዋጽኦዎች ለመጠቃቀስ እንጂ በስፍራው የተገኙ የተለያዩ ማህበራትና የሃይማኖት ተቋማትም በየተወካዮቻቸው አማካኝነት የቻሉትን አበርክተዋል። መድረኩ ላይ እንደደረሰ በሸማ በየፈርጁ ይለበሳል አይነት ንግግር የጀመረው የግሎባል አላያንሱ ሊቀመንበር ታማኝ በየነ ነው። ለስለስ ባለ አጀማመር እኔ የኪነ ጥበብ ሰው ነኝ። አሁንም ቢሆን ግን ያ መንግስትን የሚቃወመው የሚል ቅጽል ታክሎብኛል። እናባካችሁ ነገሮችን እንለይ። እኔ ዛሬ እዚህ የቆምኩት የፖለቲካ ንግግር ለማሰማት ወይም ሁሌ የምነቅፈው መንግስት ለመኮነን አይደለም። የዛሬ አቀራረቤ ለልዩ እጅግ ለተከበረ ዓላማ ነው። ወገናችን ተርቧል። የዕለት ጉርሱን ያገኝ ዘንድ እንድረስለት፣ እጆቻችንን እንዘርጋ ለማለት ነው ብሎ ያሌላ ሌላ፣ ይሄ ሌላ የሚል ማሳሰቢያውን አስቀድሞ አሰምቶ ነበር። ለምንድን ነው ከዘመን ዘመን ረሃብ መሰሪያችን የሆነ የሚለውን ማንኛችንን እንደ ሰው ምን ያደርጋል የሚለው ነው እንጂ መንግስትን በመልክ በመልኩ ወንጀሉ ላቀርበው ይችላለሁ። ዛሬ ግን ለሷ ነው የተገናኘ ነው። ብዙ ሰውም አልጠበቅም። ህክምና ሰዎች፣ ተጠንቀቁ ይሄኛውን ተውቱ ይሄን አትብሉት የሚል ምክር ነው የምንሰማው። በሀገራችን የሚበላ የለም ነው የለት የለት ንግግሩ። ለዚህ ነው በዚሁ ቀን እንደ ማንኛውም ሰው ዛሬ የምትሄዱበት የግል ጉዳይ ይኖራቸዋል። የዛሬ ወጣችሁ እንደነዚህ ብታወሩበት እንትሩ ሌላ ቦታ አላችሁ ከራሳችሁ ሊናጋ ነገር ማየት ፈልጋችሁ የጎደለ ነገር እንዳለ አምናችሁ ኢትዮጵያ ውስጥ ያለው ነገር እንቅልፍ ተነስታችሁ ይሄን ጊዜ ወስዳችሁ እዚህ አዳራሽ ውስጥ የመጣችሁ ታላቅ አክብሮት አለኝ። ዝቅ ብዬ እነሳችኋለሁ። እነዚህ ነው ነገራችሁ። ኢትዮጵያ ውስጥ ያለውን ረሃብ የዓለም መንግስታት በሙሉ በነፍስ ወከፍ አስር አስር ቢሊዮን ዶላር አዋጥተው፣ አይቀይሩትም። የእኛ መቶ ሺህ ብር ብንሰበስብ ኢትዮጵያ ችግር አይቀየርም። ግን እንደ ዜጋ፣ እንደ ሰው ኃላፊነት አለብን። እንዴት ነው የሰማን በልተን ልንተኛ የምንችለው? ሬድ ክሮስ ያደርገው፣ ቀይ ጨረቃ ያደርገው፣ ወለዚህም ያደርገው፣ አምነስቲ ኢንተርናሽናል ላ የት ያውቁና እኛ አብረን ተወልደን የመጣነው ዝም ካለ ሌሎቹ ፈረንጆቹ በምንዳቸው ነው የኛ ልጅ ሰፋ የሚሆነው ማን ኃላፊነት ዘት ጉዳይ ነው ብሎ የሚቆመው ቁጥር ይሄ ብቻ ነው። ያ ምስኪን ህዝብ አያሳዝንም? በዚህ ግን ተስፋ መቁረጥ የለብንም። ልናደርግ የምንችለው ጥቂቶች፣ ዓለም ሲቀይሩ አይተናል። ጥቂቶች አብሮ በመቆም የሌላውን መንፈስ ሲቀይሩ አይተናል። እኛ ጥቂት መስለን የምንታየው ዛሬ በዚህ አዳራሽ ያለን ብዙዎች በመልካም መንገድ እንቀይራቸዋለን። መልካም በማድረግ ዛሬ ጥሩ ስራ በመስራት እንቀይረዋለን። አድማጮቻችን ከታማኝም ሆነ ከሌሎቹ የትናንቱ ፕሮግራም አዘጋጆችና ታዳሚዎች ጋር በግል ተወያይቻለሁ። እንደ አስፈላጊነቱ በሌሎች ዝግጅቶች ለማቅረብ እንሞክራለን። ለአሁኑ ሰላም